ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ፣ አስገባቸው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ ጎንደር እናመራለን። በከተማዋ ንብረት መውደሙንና የሰው ህይወት መጥፋቱን መንግስትና የወልቃየት ህዝብ ወኪል ነን የሚሉ ገልጸዋል። አጠቃላይ በከተማይቱ ያለ እንቅስቃሴ ሙሉ በሙሉ የመንግስት መስሪያ ቤቶችም ሁሉ የቆሙበት ሁኔታ ነው ያለው። መከላከያም ገብቷል። አቶ አደራጀው የወልቃይት ሕዝብ የአማራ ማንነት ጥያቄ አቅርቤ ኮሚቴ አቅራቢ ኮሚቴ ቃል አቀባይ ናቸው። የኢትዮጵያ መንግስት ሶስት የፖሊስ ባልደረቦች መግደላቸውና አምስት መቁሰላቸውን አስረድቷል። ጎንደር እንዴት ዋለች ከዝግጅታችን ታገኙታላችሁ። በሌላኛው ዘገባ አንድ ወጣትን ከኬንያ እናሳፍራለን። ናዝራዊ እያሱ ይባላል። አባቱ ኢትዮጵያዊ፣ እናቱ ደግሞ ኤርትራዊ ናቸው። ወላጆቹ እንደ አውሮፓውያን ዘመን አቆጣጠር በ2001 ነው ወደ ኬንያ መጥተው የስደት ኑሮ መኖርን የጀመሩት። ለትልቅ የትምህርት እድል በቅቷል። በአባቴ በኩል ኢትዮጵያዊ ነኝ፣ በእናቴ በኩል ደግሞ ኤርትራዊ ነኝ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት እስከ ምሽት ድረስ አለመብረዱን በዚህም የሰው ሕይወት መጥፋቱን ንብረት መውደሙንና በከተማው የዕለት ተዕለት እንቅስቃሴ መቋረጡን ነዋሪዎች ይናገራሉ። ያነጋገርናቸው ነዋሪዎች በተፈጠረው ግጭት ከመንግስት ታጣቂዎችና ከነዋሪዎች የሰው ሕይወት መጥፋቱንና መቁሰሉን እንዲሁም አራት የኮሚቴ አባላቶችን ጨምሮ ሰዎች ታፍነው ወዳልታወቀ ቦታ መወሰዳቸውን ተናግረዋል። የጠፋውን የሰው ሕይወት ቁጥር በተመለከተ ግን ነዋሪዎቹ የተረጋገጠ የቁጥር መረጃ እንደሌላቸው ይገልጻሉ። በትናንትናው ዕለት ቤታቸው በታጣቂዎች ተከቦ እንደነበር የተነገረው ኮሚቴ አባል ኮሎኔል ደመቀ ዘውዴ ከተከበቡበት ወጥተው ሰሜን ልዩ አዛዥ ኃይል ከንቲባ ጽሕፈት ቤት በነሱ አጠራር ፖሊስ መምሪያ ባደራ መቀመጣቸውን አስተያየት ሰጪዎቹ ተናግረዋል። በሌላ በኩል የብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ለሀገር ውስጥ የመንግስት መገናኛ ብዙሃን ይህንኑ ሁኔታ አስመልክቶ በትላንትናው እለት በላከው መግለጫ ሶስት የፌዴራል ፖሊስ የጸረ ሽብር ልዩ ቡድን አባላት መገደላቸውን፣ ሌሎች አምስት የህግ አስከባሪ አባላት ደግሞ መቁሰላቸውን ገልጿል። አድማጮች በጎንደር ከተማ የሚገኙ የወልቃይት ተወላጆችና የጎንደር ከተማ ነዋሪዎችን በተመለከተ ያጠናቀርነውን ሙሉ ዘገባ ከምሽቱ ሶስት ሰዓት ይጠብቁ። በቋፍ ላይ የሚገኘው በሁለቱ ተቀናቃኝ የደቡብ ሱዳን መሪዎች ትላንት በዋና ከተማዋ ጁባ የታወጀው የተኩስ አቁም ጥሪ የያዘ ይመስላል። ለአራት ቀናት በከባድና ቀላል የጦር መሳሪያ የተካሄደው የእርስ በርስ ውጊያ በመቶዎች የሚቆጠሩ ሰዎችን ህይወት ያጠፋ ሲሆን ለሌሎች በሺዎች የሚገመቱ መፈናቀል ምክንያት ሆኗል። በፕሬዝዳንት ሳልቫኪር እና ለረጅም ጊዜ ተቃዋሚያቸው በሆኑት ምክትል ፕሬዚዳንት ሪክ ማቻር የተጠራውን ተኩስ አቁም በውጊያቸው የተሰላቹ ነዋሪዎችና አዲሲቱ ሀገር ወደ ሙሉ የእርስ በርስ ውጊያ እንዳትገባ ስጋት ያደረባቸው በአዳም መንግስታት በደስታ ተቀብለውታል። እዚህ በዋሽንግተን ጁባ ውስጥ አልፎ አልፎ ተኩስ እንደሚሰማ የቀረቡ መረጃዎችን ጠቅሶ ጥንቃቄ መደረግ እንዳለበት የውጭ ጉዳይ መስሪያ ቤቱ አስገንዝቧል። የኖርዌይ ስደተኞች ጉባኤ የተባለው ግብረሰናይ ድርጅት በውጊያው ከከተማዋ ለተፈናቀሉ ሲቪሎች አስቸኳይ እርዳታና ድጋፍ በመስጠት ላይ ይገኛል። ሆኖም ቡድኑ እንደ ሌሎቹ የረድኤት ድርጅቶች ሁሉ በግጭቶቹ ሳቢያ የእርዳታ አቅርቦቱን ለማቋረጥ ተገዷል። ፕሬዚዳንት ባራክ ኦባማ አንዳንዶች እንደሚያቀርቡት የዩናይትድ ስቴትስ አል ተከፋፈለችም ሲሉ አበክረው አስገነዘቡ። ማግስት የህግ አስከባሪ ባለስልጣናትን የሲቪሎች መብት መሪዎችን፣ ቀስቃሾችንና የፖለቲካ መሪዎችን በአንድ ላይ አሰባስበው በማህበረሰቦች መካከል መተማመን መፍጠር በሚቻልበት ላይ መንገድ ላይ የሞከሩ ነው። ሩሲያ ወደ ሞስኮ በስራ ጉዳይ የሄዱትን የዩናይትድ ስቴትስ ብሮድካስቲንግ ገዢዎች ቦርድ ሊቀመንበር ጄፊ ሸልን እንዳይገቡ ከልክላ በአውሮፕላን ማረፊያ ለበርካታ ሰዓታት በቁጥጥር ስር አቆይታቸዋለች። የተባበሩት መንግስታት የግልግል ሸንጎ ትላንት ባጨቃጫቂው የደቡብ ቻይና ባህር ላይ ቤጂንግ ያቀረበችውን የህጋዊ መብት ጥያቄ ውድቅ ካደረገ በኋላ ቻይናና ፊሊፒንስ ይፋ ንግግር ሊጀምሩ እንደሚችሉ ይገመታል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ በመግቢያው እንዳልነው ወደ ጎንደር ይሆናል፣ አስቀድመን የምናመራው። በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት እስከ ምሽት ድረስ አለመብረዱን በዚህም የሰው ሕይወት መጥፋቱን ንብረት መውደሙንና በከተማው የዕለት ተዕለት እንቅስቃሴ መቋረጡን ነዋሪዎች ይናገራሉ። በሌላ በኩል የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ የጸረ ሽብር ግብረ ኃይል ለሀገር ውስጥ የመገናኛ ብዙሃን በላከው መግለጫ ሶስት የፌዴራል ፖሊስ የጸረ ሽብር ልዩ ቡድን አባላት መገደላቸውን ሌሎች አምስት የህግ አስከባሪ አባላት ደግሞ መቁሰላቸውን ገልጿል። ዘጋቢያችን መለስካቸው አመሃ አቶ አደራጀው የውልቃየት ህዝብ የአማራ ማንነት ጥያቄ አቅራቢ ኮሚቴ ቃል አቀባይን ማምሻውን አነጋግሯል። አቶ አደራጀው እንዴት አሉ? ዛሬ የጎንደር ከተማን ውሎ ምን እንደሚመስል ሊያስረድኝ ይችላሉ? አመሰግናለሁ መለስካቸው። የዛሬው ውሎ በጣም ትንሽ ከትላንትናው ከበድ ያለ ውሎ ነው። አጠቃላይ በከተማይቱ ያለ እንቅስቃሴ ሙሉ በሙሉ የመንግስት መስሪያ ቤቶችም ሁሉ የቆሙበት ሁኔታ ነው ያለው። መከላከያ ነገሩን ለማረጋጋት እየሞከረ ከባድ የንብረት ኪሳራም የሰው ህይወትን በማለት ላይ ይገኛል። እስቲ እዚህ ላይ ቆም ብለው አቶ አደራጀው ጠፋ የሚባለውን ንብረት ወደ የሚባለውን ንብረት እና ጠፋ የሚባለውን ህይወት እንደው የሚያውቁትን ያህል በቁጥር በስም ሊነግሩኝ ይችላሉ። አሁን የንብረት አጠቃላይ ያለው ወደመ የሚባለው ንብረቶች ሆቴሎች ናቸው። የትግራይ ተወላጅ ሆቴል ካሁን በፊት የወልቃይት የአማራ ህዝብ ሄርተ የማንነት ጥያቄን ለማደናቀፍ በተለያየ አጋጣሚ ሲንቀሳቀሱ የነበሩ ሰዎች ናቸው። የእነዚህ ሰዎች ሆቴል ነው። አሁን በጣም አስቸጋሪ በሆነ ለመቆጣጠርም ለመቆጣጠርም በጣም አስቸጋሪ በሆነ ንብረቱ እየወደመ ያለው ይህም ደግሞ አጋጣሚ አሁን ይህን ሁኔታ እየተፈጠረበት ባለ ሰው እየሞተበት ባለ ባህረ ሰላም ሆቴል የሚባል ባለቤት ንብረት ጭኖ ለመውጣት ሲል ነው። አሁን ያን ወዳልሆነ ነገር እንዲገባ ወጣቱን የገፋፋው ማለት ይቻላል። እነዚህ ናቸው። በተለይ ደግሞ አሁን ሮማን ሆቴል የሚባል ከባለፈው ሳምንት ጀምረው እዚህ ሆቴል ማረፊያቸውን አድርገው ይህን የተቀነባበረ ሴራ ሲሰሩበት የነበሩ የትግራይ በተለይም ደግሞ የዳንሻ ፖሊሶች ከሁመራ የመጡ ከማይካድራ የመጡ ለኮማንደር አሸብር ሲሳይ፣ ኮማንደር ተስፋ የሚባል እና አበበ የሚባል ካሁን በፊትም ትራፊክ የነበረው ዳንሻ እነዚህ ሰዎች ከገቡበት ቀን ጀምሮም እዚህ ሆቴል እና በህብረት ሆቴል በማረፍ ይህን ነገር ውስጥ ለውስጥ ሲያቀነባብር ቆይተዋል። ይህም ደግሞ ለሚመለከተው ክልል ለክልል አማራ ጸጥታ ዘርፍ አሳውቀናል። እቺ ከተማ ወዳልሆነ ነገር እንዳትሄድ እነዚህ ሰዎች ካሁን በፊትም ደግሞ ማመልከቻ አስገብተናል። ወደ ዘጠና ስድስት ሰዎች በስም ዝርዝር ማለት ነው። ይህን ችግር ከተፈጠረ እነዚህ ሰዎች በተለያየ የተለያየ የሀሰት ክስ ከፍርድ ቤት በማውጣት በተጨማሪም አቃቢ ሕግም አቀረባብረው ከአሁን በፊት መረጃው ደርሶናል። ቀደም ብሎ ማለት ነው። ቀደም ብለን ለማመልከቻውን ያስገባ ነው ይህን ጉዳይ ማለት ነው። ስለዚህ ለሚመለከታቸው አካላት እስከ ክልሉ ሂደን እስከ ክልሉ ሂደን ማመልከቻ በግልባጭን ለአማራ ክልል ማለት ነው። ለእያንዳንድ ቢሮ በግልባጭ ያስገብተናል። እነዚህ ሰዎች ሊይዙን ሊመጡ ነው እኛ የወልቃይት ህዝብ የወከለን የአማራ ተወካዮች ነን እንጂ ሌላ አሸባሪዎች አይደለንም። ስለዚህ የሐሰት ክስ እያዘጋጁ ስለሆነ የሐሰት ክሱን ሊይዙን ሲመጡ እኛ በቀላሉ እጃችን አንሰጥም። እጃችን ስለማንሰጥ እጃችን ፍቱ አትስጡ ሲባል ወዳልሆነ ነገር እንገባለን። ወዳልሆነ ነገር ገባን ማለት አጠቃላይ የሰሜን ጎንደር ህዝብ በተጨማሪም መላው የአማራ ህዝብ ወደ ግጭት ሊገባ ይችላል። በዚህ መካከል ደግሞ ንብረት ሊወድም ይችላል። የሰው ወድ ሊያልፍ ይችላል። አቶ ደረጃ አሁን በዚህ ምክንያት ይሄ አቤታችን ሰሚ ስላጣ ነው የሁሉ ውድመት የደረሰ ማለት ሆነው፣ ምንድን ነው ይህ ሁሉ ሊመጣ የቻለው እኛ ከታህሳስ ሀያ ሰባት ሁለት ሺህ ሰባት ጀምረን ለሚመለከታቸው አካላት ለትግራይ ክልል ፌዴሬሽን ምክር ቤት ህግም በአካልም ሶስት ጊዜ ሄደን አናግረናቸዋል። የተከበሩ የክልሉ ፕሬዚዳንትም አናግረናቸዋል። ሁሉም የሚመለከታቸው አካላት ደረጃ በደረጃ ጠይቀናል። በተደጋጋሚም ታስረናል። ይህ ሁሉ ተቋቁመን እስከዚህ ሰዓት ደርሰናል። በመጨረሻ ጊዜ ደግሞ የመጨረሻ ነው፣ የመጨረሻ ነው፣ ህዝቡ የመጨረሻ ውሳኔ እንዲታሳውቅም ብሎን ባለፈው አዲስ አበባ ድረስ ተወካዮቻችን ልከን አሳውቀናቸዋል። ዛሬ አሁን የወደሙ ንብረትና የሰው ህይወት የጠፋበት ሁኔታ ካለ የህይወት ጥፋት የደረሰው ስንት እንደሆነ ስማቸውን የሚያውቋቸው ከሆነ ስንት እንደሚያገ አሁን ለጊዜው ያሉ የሆቴሎች ሆቴሎች የወደሙ ጣራ ሆቴል፣ ባህረ ሰላም ሆቴል፣ ሮማን ሆቴል፣ እንደገና ህብረት። እነዚህም እንደገና ደግሞ መኪናዎቹ መኪና ሊያፍኑ የመጡ መኪናዎች ወደ ሁለት መኪናዎች አሁን መኪናዎቹ ምንድን ነው የትግራይ ፖሊስ መኪና ነው የሚለው በላዩ ላይ ምን ተለጥፋል? በስቲከር የፌዴራል ፖሊስ መኪና የሚል በስቲከር ተለጥፏል። በዚህ ሰዓት ህይወታቸው ያጡ እነዚህ በዚህ በዚህ በግጭቱ ህይወታቸው ያጡ ከመንግስትም ከህብረተሰቡም ህይወታቸው ያጡ አንደኛ ሰጠይ ባብል የሚባለው የቀብር ስነ ስርዓቱ በፋንጃ ተፈጽሟል። አለቃ ፍረሱ መስክነህ በዛሬ ሁለት ከቀኑ ወደ ስምንት ሰዓት ገለማ በዳንሻ ከተማ ቀብሮ ተፈጽሟል። ሲሳይ ታከለ የተባለው ገና ለነገ ነው ቀብሮ። ፒያሳ ጣውላ ቤት የሚሰራ አንድ ወጣት ልጅ ነው፣ የቀን ሰራተኛ ነው። እሱም ተገድሏል። ትላንትና ቀብሮ ተፈጽሟል። በዚህ ላይ የደረሰ ብዙ ችግር አለ። በዚህ አጋጣሚ አንድ የትግራይ ተወላጅ ናቸው የጎንደር የጎንደር ጸጥታ ኃይሎች ማ የታጠቁ ኃይሎች የአማራ አጠቃላይ ምዕራብ አርማጭሆ ከወልቃይት ከጠገደ በመጡት ታጣቂ ኃይሎች የተማረኩ ተክለወይን የሚባሉ ሰውዬ የትግራይ ተወላጅ መረጃ እየሰጡ እንደገና ደግሞ እነዚህ ሀሳኝ ቡድኖች የሲቪልን ልብስ በማልበስ እንዲወጡ ሲያደርጉ የቆዩ ሰው መሆኑም ከአንደበታቸው አረጋግጠናል። በመጨረሻ ወደ ሰባት የልዩ ኃይል እንዲያመልጡ ካደረጉ በኋላ ሶስቱ ከቤት ደብቀው መጨረሻ ከተማረኩ ሰውዬው ከተማረኩ በኋላ አውጥተዋቸዋል። ይሄን ያለው ሁኔታ አሁን እንግዲህ መንግስት መገናኛ ብዙኃን ትናንትና ባሰራጨው ዜና እንደተመለከተው ከሆነ በኤርትራና በሌሎች የውጭ ሀገራት በሚገኙ አሸባሪና ጸረ ሰላም ኃይሎች የጦር መሳሪያ ገንዘብና መመሪያ እየተቀበላችሁ ስትሰሩ እንደነበረ የሚገልጽ ዜና ተላልፏል። ይሄ በትክክል የተገለጸ ነው። በእውነት እናንተ ከውጭ ከሚገኙ የሽብር ኃይሎች እና ከኤርትራ በኤርትራ እና በሌሎች ሀገሮች በሚገኙ የሽብር ኃይሎች ትደገፋላችሁ። ይህን ጉዳይ እኔም በኢትዮጵያ ቴሌቪዥን ተከታተየው ነበር። በጣም በጣም እውነት አሁን በሀያ አንደኛ ክፍለ ዘመን ህዝቡ በነቃበት እንደዚህ አይነት የቃቃ ጨዋታ ጽውት ነው በእውነት የተላለፈው እኛ የሻቢያ ተላላኪዎች የግንቦት ሰባት ተላላኪዎች ብንሆን አንድ ሺ ኪሎ ሜትር ቆርጠን ፌዴሬሽን ምክር ቤት ድረስ መምጣት አያስፈልገንም ነበር። ኤርትራ ወይም ደግሞ ግንቦት ሰባት ለመሻገር ከአስር ኪሎ ሜትር በላይ አይፈጅብንም። እሺ፣ በጣም አመሰግናለሁ አቶ አደራጆ። እኔም በጣም አመሰግናለሁ። አሁን ደግሞ ከነዋሪዎች እንስማ። ያነጋገርናቸው ነዋሪዎች በተፈጠረው ግጭት ከመንግስት ታጣቂዎችና ከነዋሪዎች የሰው ህይወት መጥፋቱንና መቁሰሉን እንዲሁም አራቱን የኮሚቴ አባላትን ጨምሮ ሰዎች ታፍነው መወሰዳቸውን ተናግረዋል። የጠፋውን የህይወት ቁጥር በተመለከተ ግን ነዋሪዎቹ የተረጋገጠ ቁጥር እንደሌላቸው ይናገራሉ። በትናንትናው ዕለት ቤታቸው በታጣቂዎች ተከቦ እንደነበረ የተነገረው የኮሚቴው አባል ኮሎኔል ደመቀ ዘውዴ ከተከበቡበት ወጥተው ሰሜን ልዩ ኃይል አዛዥ ከንቲባ ጽህፈት ቤት መቀመጣቸውን አስተያየት ሰጪዎቹ ተናግረዋል። ጽዮን ግርማ በጎንደር ከተማ የሚገኙ ነዋሪዎችን አነጋግራለች። አስተያየታቸው እንደሚከተለው ነው። ከዚህ በፊት እኛ የወልቃይት ጸገዴ ተወላጆች የማንነት ጥያቄ አቅርበ እንደነበር መላው የኢትዮጵያ ህዝብና ብሎም እናንተም ሁሉም የዓለም ህዝብ ያወቀው ጉዳይ ነው። የማንነት ጥያቄ እስክሪብቶና ወረቀት በመያዝ ሕገ መንግስት ተክሰን ስላነሳን ብቻ ሀያ አምስት አመትም ሳንጠየቅ ተካለን ወደ ትግራይ ክልል ተብለን በገዛ ሀገራችን በተወለድንበት፣ ባደግንበት ሀገር መኖሪያ አጥተን በጎንደር ተጠግተን ነበር። አሁንም ሕግ አለ ብሎ በወጣ በሕገ መንግስቱ መሰረት የጠየቅነው ጥያቄ ይመለስልን ስላለ ልንገደል ጦር መሳሪያ ታጥቆ ይኸው እንደምሰሙት እየተገደልን እንገኛለን። እየሞትን እንገኛለን። እየታፈንን እንገኛለን። እኛ ግን የማንነት ጥያቄ ብቻ ያቀረ ነው። ሌላ ምንም ተማንም ንክኪ የለንም። የትውል ሰላ ከምንገኝበት መጥተው በተኩስ እየናጡን እኛ በእኛ እያብላሉን ይገኛሉ። ህዝብ የማንነት ጥያቄ የጠየቀ ሰላማዊ ሰው እንጂ አሸባሪ አይደለም። አሸባሪ ነው ብለው የሚፈርጁት የኢትዮጵያ ሚዲያዎች በጣም የሚያስገርም ታሪክ ነው። እስኪ እስ እስኪ አንቺ በራሽ ስትፈርጆ ልጅ የሚያሳድግ ሰው ቤት እየመራ ቀን ወጥቶ ማታ ቤቱን እየገባ ያለ ሰላማዊ ሰው አሸባሪ ይባላል። ማንኛውም ህዝብ ህገ መንግስቱን የመጠቀም ማንነቱን የማስከበር መብት አለው የሚለውን ነገር ተከትለው በህጋዊ መንገድ ሲሄዱ የነበሩ ሰዎች ስለነበሩ ህዝቡም ይህን በቅርብ ሲከታተል ስለነበረ በዚህ ጉዳይ ተቆጥቶ ያው አመፅ ላይ ወጣ። ትናንት እንደሰማችሁት የህወሓት ሰዎች ንብረት የሆነውን ሰላም ባስና ደህንነት ይጠቀምበት የነበረውን አንዳንድ መኪና መኪናዎችን አቃጠሉ። አንዳንድም ከተማ ውስጥ የህወሓት ደጋፊ የሆኑ ደህንነት ሰዎች ሚስጠር የሚያቀብሉ እነሱን የሚያግዙን ስም በእነሱም ንግድ ድርጅቶች ላይ አደጋ ጥለዋል። ማታ አካባቢ ይህን ዜና የሰሙ ከአርማጮ ከወልቃይት ከጠገዴ የተወጣጡ የአማራ የገበሬ ጦሮች ወደ ጎንደር ከተማ በተለያዩ መኪናዎች ተጭነው መጡ። ቀጥታ ያው እየተታኮሱ ወደ ኮሎኔል ደመቀ ቤት ነው የሄዱት። በተኩሱም የህወሓት ሰዎችም ወድቀዋል። ከአማራ ገበሬዎችም ግን ወድቀዋል። ግን መጨረሻ ላይ ኮረኔል ደመቀን ከከበባው አፈር ይዘው ወደ ሴፍ ወደ ሆነ ቦታ ወስደውታል። እንግዲህ በዚህ መንገድ ነው ትናንትና ለሊት ያደረው የጎንደርን ሶስት ጥምቀት በበላይ ነው የወጣው። እንግዲህ ጎንደር ላይ ነው ትልቅ ጥምቀት የሚደረገው። ህዝብም የወጣው ከሶስት ጥምቀት በበላይ ጎንደር ላይ የሚከበረው ጥምቀት ማለት ነው ሁሉም አንድ አይነት ነው። ሁሉም አንድ አይነት ሰው ነው። አላማው ለመዝረፍ ለምናምን አይልም። የማንነት ነው። በቃ ሁሉም ስሜቱ አንድ አይነት ስሜት ነው። በአንድ ነው የወጣው። ሰውየውን ያው እኛ ጥያቄ ያቀረብን ሚኒሻዎቹ የሸኘናቸው ናቸው፣ ሚኒሻዎች ማለት ነው። የእኛዎቹ ታጥቀው የነበሩትን ሰውየውን መምሪያ ያስረክበናል። ነገ ነገ ወዲያ ትልቁን ጥያቄ ስንጠይቃቸው ያለና እኛ በአባይ ወልዱ በህወሀት አንመራም፣ የሚመራ ብአዴን ነው። ብአዴን ደግሞ በህወሀት እየተመራ ስለሆነ ከዛሬ ቀን ጀምሮ ግን ከዛሬ ቀን ጀምሮ ግን በቢያዴን በራሱ ስልጣን ከእኛ ህዝብ ጋር ቃልና ከነገም ጀምረን ሁላችንም አንዱንን እርምጃ እንደምንወስድ ማስጠንቀቂያ ሰጥተዋል። እኛ አውሸኝተናቸው እዛ በኋላ ነው ይህን ሰብስበው ሁላችንም የመጨረሻ መጨረሻ አሸኛኘት ሲደረግ ማለት ነው። እና በክብር በጥይት ተተኩሶ በክብር ተጨፍሮ ጉልበታቸውን ላይ የሳምን ጀግኖች ብለን ነገ ነገ ወዲያ ግን ከካርናችሁ የአማራ አጥንትና ደም ይውጋን ብለው ነው ምለው የሄዱ። ናዝራዊ እያሱ አባቱ ኢትዮጵያዊ እናቱ ደግሞ ኤርትራዊ ናቸው። ወላጆቹ እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት ወደ ኬንያ መጥተው የስደት ኑሮ መኖር የጀመረው እዛ ነው። ኬንያ እንደመጡ ከናይሮቢ 180 ኪሎ ሜትር ርቀት በምትገኘው ናሮክ ከተማ ስላረፉ ትምህርቱንም የጀመረው በዚያው በናሮክ ነው። የመጀመሪያ ደረጃ ትምህርቱም በሴንት ፒተርስ ትምህርት ቤት ከተከታተለ በኋላ የሁለተኛ ደረጃ ትምህርቱን በዚያው በናሮክ በሚገኘው ሙሎት የሁለተኛ ደረጃ ትምህርት ቤት አጥጋቢ ውጤት በማስቆጠር በ2012 አጠናቋል። በቅርቡ ለከፍተኛ የትምህርት እድል በቅቷል። ዝግጅቱን ገልሞ ዳዊት ነው ያቀረቡ። ቤተሰቤ ያው በአባቴ በኩል ኢትዮጵያዊ ነኝ፣ በእናቴ በኩል ደግሞ ኤርትራዊ ነኝ። ከፋሚሊ ጋር ከኔ ጋር ተጨምሮ ማለት ወደ አስራ አንድ ነን። በነገራችን ላይ እኔ የመጀመሪያ ልጅ ነኝ። በጣም ደስ ብሏቸዋል ያው ብኩር ለሌሎቹም ኤግዛምፕል መሆን አለበት ስለሚባል ያው በጣም ደስ ብሏቸዋል። ከአቅማቸው አንጻር ልጆች ማሳደግ የነበራቸው ብዙም ደግሞ ኢንካም የሚሰጥ ስራ አልነበራቸውም። ስለዚህ ችግር ነበረ። ይኔን ለመደገፍ ትምህርት ቤት ማለት መጀመሪያ ከአንደኛ ክፍል እስከ ስምንተኛ ክፍል ያው ለዩኒፎርም፣ ለደብተር፣ ለጫማ አባቴ ሁሌ ከኦፊስ ወደ ኦፊስ ይሄድ ነበር ስፖንሰር ማፈላለግ ማለት ነው እና ትልቅ ቻሌንጅ ነበረ። እንደዚህ በተለይ ሀይ ስኩል ከገባው ጀምሮ ሀይ ስኩል ደግሞ እዚህ የመንግስት ሀይ ስኩል የለም፣ ሁሉም ክፍያ ነው የሚከፈላለ በየአመቱ። ስለዚህ እናቴ ወይም ማንዳዚ ትሰራለች። ማንዳዚ ማለት የሆነ ኬንያ ውስጥ የሚሰራ እንደ ዳቦ ነገር ነው። እሱን ታበስል ነበር፣ ትሸጣለች። አባቴ ደግሞ ያገኘውን ስራ ይሰራ ነበር እና በዚህ በዚህ ደግፈውኛል። በጣም አመሰግናለሁ። ያው ወላጆቼ ነው በቃ እኔ ማለት የሚችለው በነሱ ብርታትና በነሱ ትጋት ነው፣ ይህንን ያደረሰኝ ማለት ነው። ብዙ ተቸግሮ ነው እኔን ለማስተማር ከዘጠኛ ክፍል ጀምሮ። በእውነት ነው የምልህ፣ በተለይ አባቴ በጣም ነው የተቸገረው። ስፖንሰርሺፕ ማፈላለግ እና እሱን ለማሟላት በጣም ሲጥር ነበር። ግን እግዚአብሔር ይመስገን ያው አስጨረሰኝ። ናዝራዊ አሁን ለቀጣይ ትምህርቱ የሚጠቅሙ ስልጠናዎችን እዚያው ካኩማ በመውሰድ ላይ ይገኛል። ውንድል ትረስ ኬንያ የተባለው የበጎ አድራጎት ድርጅት እሱንና ሌሎች 22 ወጣት ስደተኞችን እያሰለጠነ ሲሆን በሚቀጥለው ነሐሴ ናዝራዊና 22ቱ ጓደኞቹ ትምህርታቸውን ለመቀጠል ወደ ካናዳ ያመራሉ። ናዝራዊ ቤተሰቦቹ ኬንያ እንደመጡ ትምህርት ሲጀምር የነበሩትን ገጠመኞች አጫውቶኛል። አንደኛ ደረጃ ያው የቋንቋ ችግር ነበረኝ። እዚህ ኬንያ ውስጥ ኪስዋሂሊም ስለሚፈተን። አንደኛ ክፍል እንደውም አይቆጠርም ነበር ስምንተኛ እንደነበርኩ ብዙ ተማሪ ስለነበር ግን ወደ ስምንተኛ ክፍል ደግሞ ሁለተኛ ወጣሁኝ፣ ሶስት መቶ ሀምሳ ስድስት ከአምስት መቶ አግኝቼ። ሀይስኩሉም ያው እንደዚህ በቃ ቋንቋውም ስለቻልኩኝ በእንግሊዘኛም ስለቻልኩኝ የምችለውን በጣም በርትቼ ስለሰራሁኝ ቢያንስ ወደ ቶፕ ፋይቭ ወጣ ነበር። የኬንያ ፈተና ኬሴሴ የሰራሁት ሁለት ሺ አስራ ሁለት ውስጥ ነው ያገኘሁት ኤ ማይነስ ሰባ አምስት ነጥብ ያው በኢትዮጵያ ሲቆጠር ወደ ጂፒኤ ሶስት ነጥብ ሰባት መሰለኝ። እነዚህ ካልኪሌት ሲደረግ የናዝራዊ አባት አቶ እያሱሉሌ ከአስራ ስድስት አመት በላይ በስደት ልጆችን ማሳደግ ቢከብድም ልጆቼ በትምህርት ላይ እንዲያተኩሩ የተቻለኝን ሁሉ አድርጋለሁ ካሉ በኋላ ናዝራዊ ይህንን የትምህርት ድል በማግኘቱ በጣም ደስ እንዳላቸው ይናገራሉ። በጣም ደስታ ነው የተሰማኝ በጣም በጣም በጣም ከልክ ሁለት መቶ ተማሪ ተወዳድሮ ከሁለት መቶ ተማሪ ውስጥ ይህን እድል ለማግኘት መብቃቱ በጣም ትልቅ ደስታ ነው የተሰማኝ። አሁን የዚህ የካምፑ የትምህርት አሰጣጡ ወደኋላ አስቀረው እንጂ ሁለተኛውም እንደሱ ነበር። አሁንም ወደፊት ጥሩ ቤዝ ይኖራል ብዬ ተስፋ አደርጋለሁ። ሌሎችም ጥሩ ጎበዝ ልጆች አሉ። ስለዚህ ልጅ ማሳደግ ካልቀረ በደንብ እንዲማር በጣም ከውስጤ ያለኝ እንትን እሱ ስለሆነ ትምህርት ላይ ትኩረት እንዲሰጡ ብዙ ይገፋፋሉ ሌላ ነገር ላይ ትኩረት እንዳይሰጡ በጣም ነው ደስ ያለኝ። በመጀመሪያው የሁለተኛ ጊዜ ሞክሬ ነው ይሄም ክራይቴሪያ አለ ያላሟላሁት የነበረ ግን የሁለተኛ ጊዜ ሳገኘው በጣም ነው ደስ ያለኝ። በነገራችን ላይ ሀያ ሶስት ነን ከካኩማ የምንሄደው። ዩኒቨርሲቲ የሚያደርገኝ እኔ ብቻዬን ነኝ ሐበሻ ከዚህ በፊት ወይም አንድ ወይም ሁለት ብቻ ናቸው ይህን እንደዚህ አይነት እድል ያገኙ። እንደዛ ማለት ይችላለሁ ግን ሁላችንም ስደተኞች ነና ያው ብዙም ዩኒክ የሚያደርገኝ ነገር የለም። ወጣት አስናቀች መኮንን መቀመጫውን በካናዳ ባደረገው ውስክ ድርጅት የፕሮግራም ኃላፊ ናት። እንደ አስናቀች የውስክ ስፖንሰርሺፕ የተጀመረው እንደ አውሮፓውያን አቆጣጠር በ1978 ሲሆን በወቅቱ የሀገሩ መንግስት ተቃዋሚ የነበረ አንድ የዚምባብዌ ዜጋ ህይወቱን ለማዳን ሲሰደድ በተደረገለት እርዳታ እንደነበረ ትናገራለች። ውስክ ካናዳ ውስጥ ከእውቅ ከሆኑ መንግስታዊ ያልሆኑ ድርጅቶች አንዱ ነው። በተለያዩ የዓለም ክፍላት ለወጣቶች ትምህርትን፣ የስራ እድልን እና ራስን ለመቻል የሚያስችሉ እቅዶች ላይ ተሳትፎ የሚያደርግ ድርጅት ነው። እንግዲህ የውስክ ስፖንሰርሽፕ ለስደተኛ ተማሪዎች የከፍተኛ ትምህርት እድል መስጠት ነው ከካናዳ መንግስትና ከካናዳ ዩኒቨርስቲ እና ኮሌጆች ጋር በመተባበር እስካሁን እንግዲህ አሁን በዚህ ሴፕቴምበር ላይ መቶ ስልሳ የሚሆኑ ተማሪዎች እናመጣለን። በአጠቃላይ ወደ አንድ ሺ አምስት መቶ ወደ አንድ ሺ ስድስት መቶ ገደማ ተማሪዎች በፕሮግራሙ ተጠቃሚ ሆነዋል ማለት ነው። ከፍተኛ ትምህርቱን በቶሮንቶ ዩኒቨርሲቲ ለመቀጠል በመጪው ነሐሴ ወደ ካናዳ የሚሄደው ናዝራዊ ትምህርቱን ሲያጠናቅቅ ወደ ትውልድ ሀገሩ ተመልሶ መስራትን ያስባል። መልካም እድል ለናዝራዊ ጋቢናዋ ሞቅ ሞቅ ስትል ታክሲዋም ወደፊት ስቴድማን እንደተሳፈረ ታውቃላችሁ። ዲጄ ፋት ገብቻ አለሁ ገብቻ አለሁ። እንዴት ናችሁ? እንዴት ነው? እንዴት ነው? ሙዚቃ ሙዚቃ ተዘጋጅቷል። ዛሬ እንግዲህ መዝጊያ ያደረግ ነው ሙዚቃ የተሙድ ሙዚቃ ነው እሱ። እናሰማቸው ተሙ ኢትዮጵያ የሚል ሙዚቃ አለው እና አዲስ ነው አይደለም። አልበሙ ላይ ያለ ሙዚቃ ነው ግን ደስ ይላል ቅንብሩ የነገው ፕሮግራማችንን ጋር የተያያዘ ሊሆን ይችላል። አዎ ስንመለስ እንነግራቸዋለን። በጣም ደስ የምትል ወጣት፣ ለየት ያለች ወጣት ይዘናል። ከሙዚቃው በኋላ እናስተዋውቃቸዋለን። ሙዚቃውን እንግዲህ ተደሰቱበት። ባገራችን ቀኘት ሰላም ማደሪያ ነት የፍቅር የሰው ዘር መገኛ የምድራዊ ፍቱር ቀደምት ስልጣኔ የታሪክ ምህዝ ህማ በፌስቡክ አት ቪኦኤ አማሀሪክ ላይ በቀጥታ እየተከታተላችሁን ያላችሁ እናመሰግናለን። አስተያየቶች በርካታ አስተያየቶች ደርሰውናል። ቃለ ወልደ ሰንበት አይላይኪት ተመችቶኛል ብሏል። ጀማል ሞሐመድ አይ ጊዜ ብሏል። ቃለ ምልልሱን በተለይ በጎንደር የተፈጠረውን ሁኔታ አስመልክቶ መለስካቸው አማ ያደረገውን ደስ የሚል ቃለ ምልልስ ነው ብሏል። እንደዚሁም ሌሎች አስተያየቶች አሉ። ሚኪያስ አዳነ ሁልጊዜም ነው በጣም ያሳዝናል፣ እስከ መቼ ወገን ለወገን መገዳደል ብሏል። በጣም ትክክለኛ አቀራረብ ነው እናመሰግናለንም ብሏል። እናመሰግናለን ሚኪያስ አዳነ። ለሁልጊዜም ትብብርህ የጋቢና ቪዮ አዘጋጆች እናመሰግናለን። ያለን ኤፍሬም አንጋው ነው። ሁላችሁንም እናመሰግናለን። ዝግጅታችን እየተጠናቀቀ ስታ እንግዲህ፣ በዚሁ ሙዚቃ በጀመር ነው ሙዚቃ እንሰናበታችሁ። እንግዲህ በፌስቡክ ቪዋ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኤ በመጠቀም አስተያየቶቻችሁን ማድረስ አትርሱ። በመግቢያው እንዳልናችሁ ደግሞ ህይወት አዳነን ነገ ይዘናት እንመጣለን። የተለያዩ ብሄር ብሄረሰቦች ከቋንቋ ባለፈ ራሳቸውን የሚገልጹባቸውን መንገዶች እንቃኛለን። የጋቢና ጉዟችን እንግዲህ በዚሁ አበቃ። በቴክኒክ ያቀነባበረው ሞክቤል ያበሮ ነው፣ የጋቢና ዲጄ ዲጄ ፋቱ ጋር በመሆን እኔ መስታወት አድራገው ና ሄኖክ ሰማ ጊዜ ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ሽት ትልቅ ነበ